ከደራሲና ተርጓሚ ሳህለ ስላሴ ብርሃነ ማርያም ጋር በካሄድ ነው ቀዳሚ ክፍለ ዝግጅታችን። ከጉራግኛ ትርጉም ወደ ስነ ጽሁፍ ዓለም ሽግግር፣ ከፖለቲካ ሳይንስ ጥናት ትልም ወደ ድርሰትና ትርጉም ዓለም የመጀመሪያ ስነ ጽሁፍ በረከት፣ ሽነጋ ቃያ፣ የሰባት ቤት ጉራጌ ህይወት ስለ አፈርሳታ፣ የመጀመሪያ እንግሊዝኛ ድርሰት መጽሐፍቶቻቸው አውግተውናል። ወደ ቀጣዩ ክፍለ ዝግጅታችን ተሻገር ነው። ከመጀመሪያው የአፈርሳታ እንግሊዝኛ ቋንቋ መጽሐፋቸው ወዴት እንዳመሩ በማንሳት ነው። ከአፈርሳታ ቀጥሎ ዋርየር ኪንግ የሚል መጽሐፍ ደረስኩ። ዋርየር ኪንግ በአጼ ቴዎድሮስ ህይወት ላይ የተመሰረተ ታሪካዊ ልቦለድ ነው። ስለሳቸው ብዙ ብዙ መጽሐፍ ተጽፏል። በአማርኛም፣ በእንግሊዝኛም በፈረንሳይኛም በተቻለ መጠን በዝርዝር አጥንቼ የእሳቸውን ማንነት ካወቅኩ በኋላ እጅግ በጣም ስለ ማገልቃቸው ስላጤ ቴዎድሮስ ታሪካዊ ልቦለድ ተጣፋለብኝ ብዬ ቆረጥኩ። አፍ በእንግሊዝኛ ያነሱ ነው ያጽፋፍኩት። መልሼ ለዛው ለሀይለማንድ ማዳ ኤዱኬሽናል ቡክስ አፍሪካን ራይተር ሲሪዝ ናኩት። ወዲያውኑ ተቀበሉ፣ ያለምንም ጥያቄ ወዲያውኑ ተቀበሉ። ታትሞ ወጣ በእንግሊዝኛ ሁለተኛ መጽሐፍ እሱ መሆኑ ነው። አጼ ቴድሮስ ላይ ቀልቦ ያረፈውና አድናቆቶችንም ሊቸሯቸው የበቁት አልፎም ለታሪካቸው ሀውልት ለማቆም በስነ ጽሑፍ የወደዱት ከምን አኳያ ነው? ምንድን ነው በተለይ አጼ ቴድሮስንና እርሶን ለማቆራኘት የበቃው? የእሳቸው ሚናን በምን መልክ ነው የሚያዩት? እንደሚያውቁት አጼ ቴድሮስ አድናቂም ነቃፊም አላቸው። እና የእርሶ አተያይ ምን ነበር? በኢትዮጵያ ከተከሰቱት ወይም ስልጣን ላይ ከነበሩት መሪዎች በመጀመሪያ ደረጃ ማደንቃቸውን እኔ እሳቸውን ነው። ለምንድ ነው ከእሳቸው በፊት ኢትዮጵያ ኦልሞስት ወደ መበጣጠስ አይነት ደርሳ ነበረ ይው ምንድ ነው የመሳፍት ዘመን የሚባል ወደ ሰባ አመት የቆየ ኢትዮጵያ ታሪክ አለ በዛን ጊዜ እያንዳንዱ የተቀራይ ግዛቱ ባላባት እየተነሳ የገዛለው የገዛለው እያለ የሚነታረቅ በጦርነት ነበር የሚኖሩት። ቴዎድሮስ መጀመሪያ እኮ የራሳቸው ሽፍታ ነበሩ። በሽፍትነት ነው የተነሱት። በኋላ ግን የኢትዮጵያን ሁኔታ አይተው ኢትዮጵያን እንደገና አንድ ለማድረግ ቆርጠው ተነስተው አንድ ባንድ እነሱን መጥተው የኢትዮጵያን አንድነት ያጸኑ ታላቅ የኢትዮጵያ መሪ ናቸው። በዚህ ምክንያት ነው እኔ ማደንቃቸው። ኢንስፒሬሽን ሰጠኝ። የሚገርምህ ነገር አሁን ያለንበት ሁኔታ ምንድነው የሚያሳስበኝ፣ ልክ ከአጼ ቴዎድሮስ በፊት የነበረው የመሳፍንት ዘመን ይባል የነበረው አሁን ተደግሟል። ነው ለምነው ከአብዮቱ ወዲህ በሚያሳዝን ሁኔታ ወደ መሳፍንት ዘመን ነው ወደኋላ። ሰው ፍቶ አመት ወደ ኋላ ነው የመለሱት። አሁን ያለው ሁሉ ንትርክ ምንድን ነው? ኢትዮጵያ ለበመጣታስ የሚታገሉ ሰዎች ናቸው። ቋሁት በየቦታው ብቻ የምታየው የአጤ ቴዎድሮስ ታላቅነት፣ እኔ ምንጊዜም የማደንቅ ሰው ነኝ። ደስ የእሳቸውን ታሪክ ዲቴል አጥብቼ ታሪካዊ ልብ ወለድ የጻፉት በዚህ ምክንያት ነው ባጭሩ። የአጼ ቴዎድሮስ ዋሪየር ኪንግ ወዴት አመራዎት? ቀጣዩ የሥነ ጽሁፍ ውጤቶ ምን ነበር? ከዛ በኋላ ብዙ ነገር ነው መጽሐፍ እየበርኩት በእንግሊዝኛ ሊጨርስ እንግሊዝኛ ቀጥሎ ያለው ፋየር ብራንስ የተባለው መጻፌ ነው። በእኔ አመለካከት የእሱን ያህል መጽሐፍ አልጻፉትም እስካሁን ድረስ በጣም የምቆራበት መጽሐፌ የምለው እሱ ነው። ፋየር ብራንች ስበሰረተው በአብዮቱ አመጣጥ ላይ ከአብዮቱ በፊት ወደ ሶስት አመት ነው እንደዚህ፣ ወደኋላ ሄዶ ነው የሚጀምረው ታሪኩ። በፊውዳሉ ዘመን የነበረው ሁኔታ ምን ነበር? ኢትዮጵያ ውስጥ አብዮቱ እንዴት ነው ሊከሰት የቻለው? ብዙ ነገሮች ተከስተዋል እንደሚታወቀው፣ እና ይህንን መሰረት አድርጌ ወታደሩ፣ ከዛ በፊት ምን አይነት ነበረ ኢትዮጵያ፣ ወታደር ከህዝቡ ጋር የነበረው ሪሌሽን ምን አይነት ነበረ? ህዝባዊ አመፅ ሲነሳ ወታደሩ እንዴት አድርጎ ስልጣኑን በእጁ እንዳስገባ፣ ከዛ በኋላ ኢህአፓ እንዴት እንደተነሱ እራሱ እኮ እንደ ታሪካዊ ወቅታዊ ልበልህ ወይም የቅርብ ጊዜ ታሪካችን ታሪካችንን የሚያንፀባርቅ መጽሐፍ ነው፣ ፋየር ብራንስ። ከዛ በኋላ ሌላ መጽሐፍ አለ ያልታተመግ እሱን እንትን እና ሌሎች ደግሞ የጻፍኳቸው መተርጎምም ጀምራለሁ። ባህሪዎቹ ወቅት እኔም ተፈናቅዬ ነበር፣ ከስራ ተፈናቅዬ ምን ሆነ። ከዛ በኋላ አለ ዘጠኝ ወር ያህል ያለ ስራ ከተቀመጥኩ በኋላ ብሪትሽ ኤምበሲ በተጓቢነት ስራ አገኘውና እዛ ይልኩ እዛ ወደ ሰባት አመት ከሰራሁ በኋላ ጥበባዊ የሆኑ ስራዎች ለምን አልተረጉምም የሚል ሀሳብ መታለኝ እስከዛ ድረስ ምተረጉማቸው ያው መስሪያ ቤቱ የሚፈልገው ጋዜጣ መጣጥፎች ርስ አንቀልጾች የሚበተዱ ሁሉ ወረቀቶች ኮመርሻል የሆኑ ነገሮች ህግ ነክ ነገሮች እንደዚህ ኖን ፊክሽን ናቸው ምሰራቸው እዛ ሰባት አመት ልምድ ካገኘ በኋላ በመተርጎም ስራ ለምን ጥበባዊ ስራ በአለም ውስጥ የታወቁትን ለምን አልተረጉም የሚል ሀሳብ አመት መታለኝ የመጀመሪያው ደግሞ ሀሳብ የመጣልኝ የቻርልስ ዲክንስ ኤ ቴል ኦፍ ቱ ሲቲዝ የሚል መጽሐፍ አለ። ጭብጡ በፈረንሳይ አብዮት ላይ የተመሰረተ ነው እና የፈረንሳይ አብዮት እና የእኛ አብዮት ደግሞ በጣም ተመሳሳይነት አላቸው። በነገራችን ላይ ሀያር ፍራንስ ታትሞ ወደ ኢትዮጵያ እንዳይገባ የሳንሱር ክፍል አገደብኝ ስለ ኢትዮጵያ አብዮቱን እንደነገርኩ ስለ አመጣጡም ስለ ሂደቱም የሚያወራ መጽሐፍ ነው። ይሄ መጽሐፍ እና ሳንሱር ከልክሎት ለስልት ዓመት ኢትዮጵያ ውስጥ እኮ አንድ ኮፒ ሳይሰጥ የቆየ መጽሐፍ ነው። የሁለት ከተሞች ወግ በሚል ርዕስ ይሄንን ኤ ቴል ኦፍ ቱ ሲቲስን ለመተርጎም ወሰንኩ። ይሄን መጽሐፍ ማውቆ ገና ተማሪ ያለው በቀላል ቋንቋ ባጭሩ እንትን የተባለ መጽሐፍ ነበረ ወደ ስራ አለም ከገባ በኋላ ደግሞ ሙሉውን ቮሊዩሙን አንደው ነበር። ከኢትዮጵያ ከኢትዮጵያዊት ጋር ተመሳሳይነት ስለነበረው የኔን መጽሐፍ ስለታገደብኝ እስቲ ትርጉሙን ልሞክር አልኩ። ተተረጎማ የሁለት ከተሞች ወጥ ደስ የሚል ነገር ካለ ሳንሱር እሱን አላገደብኝም፣ በሆነ ምክንያት አላገደብኝም። በጣም በጣም ፖፑለር ነው የሆነ መጽሐፍ ሆነልኝ። እሱን ተረጎምኩ። ከዛ በኋላ ቀጠልኩ። ሌሎቹም ሌሚዘራብል የተባለው የፈረንሳዩ ታላቁ ደራሲ ቪክቶር ሁጎ መጽሐፍ መጣ፣ እንደዚሁ ተረጎምኩ። ሌላ ትርጉም ደግሞ በጣም በፖፑላሪቲ አገኘው። እንደውም የፐርል ባክ ለማዘር የሚል መጽሐፍ አለ። እሱ ደግሞ የሚገርም ነገር ከኛ ሕይወት ጋር በጣም የተዛመደ ነው ለማዘር የሚለው ታሪኩ። ቦታ ቻይና ነው የቻይና ገጠር ህይወት የሚያንጸባረቅ መጽሐፍ ነው። ነገር ግን የቻይና የገጠር ህይወት ከኛ የገጠር ህይወት ጋር በጣም ስለተመሳሰለብኝ ይህንን መጽሐፍ ከተረጎም ልብ ያልኩና ጻፍኩ። በማገር የሚለውን ምዩ በሚል ርዕስ ተረጎምኩት እና ብዙ ናቸው የሰራናቸው ማክት ናቸው እኮ አሁን በጠቅላላው ኦሪጂናሎቹና ትርጉም ስራዎቹ ወደ አስራ ሰባት የደረሱ ይመስለኛል። እንደዚህ ነው። ማለት ከዛ በኋላ የደረስኳቸው የራሴን ግለ ታሪክ ሁሉ ጽፌያለሁ፣ እና ብዙ ናቸው። አሁን መዘርዘር ትንሽ አስቸጋሪ ይመስለኛል። በርካታ ስራዎች ውስጥም የተወሰኑትን እኔም አንብቤያቸዋለሁ። አሁን ወደ አራተኛው ስርዓት ተላልፈናል። በቀዳማዊ ኃይለሥላሴ ዘመነ መንግስት፣ ከዛም ጊዜያዊ ወታደራዊ አስተዳደር ደርግ ወይም በኋላ ደግሞ የኢህድሪ መንግስት አልፎም በፌድሪ መንግስት አሁን አቶ መለስ ከዛ ደግሞ አሁን በጠቅላይ ሚኒስትር አብይ እንደዚሁ የሚመራ ስርዓት ላይ ደርሰናል። በእነኝህ ፍረቆሾች ውስጥ ወቅት የሥነ ጽሁፍ ህይወትን ኢትዮጵያ ውስጥ ኃይለ ስላሴ ጊዜ አሁንስ ምን ደረጃ ላይ ይገኛል? በእርግጥ በደርግ ዘመን በአብዮት ወቅት ስለነበረ የንባብም ሆነ የጽሁፍ ስራዎች ከፍተኛ ደረጃ ደርሰውበት የነበረ ነበር። ከማርክዝም ሌኒዝም ጋር ተያይዞ ሊትሬቸሮቹ አብዛኛው በላይም ባይተኩሩ እነዚህን ሂደቶች እንደምን አያቸዋል? የኢትዮጵያ የስነ ጽሁፍ እድገት ምን ደርሷል? በእርሶ እይታ ኢትዮጵያ ስነ ጽሁፍ፣ እንግዲህ የአማርኛ ስነ ጽሁፍ የተጀመረው በእንትና ነው አፈር ገብረ ኢየሱስ ዘብሔረ ጎጃሜ ነው። እሱ ነው የጀመረው የአማርኛ ስነ ጽሁፍ። እስከዛሬም ድረስ እኔ በጣም በጣም አፕሪሼት የማደርገው መጽሐፍ ነው፣ ጦቢያ ነው። መጀመሪያ ልብ ወለድ ነበር ያለው፣ እንደውም ርእሱን ልብ ወለድ ነበር አለው። በኋላ ጦቢያ ተብሎ ተካተመ። ልክ ነው፣ አማርኛው ጥርት ያለ አማርኛ ነው። በጣም አሁን እስከዛሬም ድረስ እኔ የማደንቀው መጽሐፍ ነው እሱ እና ከዛ በኋላ ለምሳሌ ግርማቸው ተክለሐዋርያት አርአያ፣ እንደዚሁ ዳጎስ ያለ መጽሐፍ ነው። አንድ እንትን አሳይቷል። ከዛ ደግሞ እያደገ ነው የሄደው። እስከ እንትን ደርሰናል። ፍቅር እስከ መቃብር ክላሲከል ብለን ልጠራው የምንችል አንዱ ትልቁ እንትናችን እሱ ነው፣ እና እድገት እያሳየ መጥቷል። በደርግ ጊዜ ደግሞ እንዳልከው በፊት ብዙ መጽሐፍ ታትመዋል። ለዚህ ደግሞ ምክንያት አለው። በእኔ አስተያየት ሁለት አሳታሚ ድርጅቶች ነበሩን። በጣም በጣም ትልቅ ስራ አይሰሩ። ኩራዝ ኢትዮጵያ መጽሐፍት ድርጅት የሚባለው የግል አሳሳቢ ድርጅት እና ኩራዝ የሚባለው መንግስታዊ የሆነ ፎሳቢ ድርጅት ነበረ። ጥራት ያላቸው በርካታ መጽሐፍት ወጥተዋል። በዛን ጊዜ ደግሞም አንባቢው ሕዝብ ደግሞ ሲቪሉ ብቻ ሳይሆን ወታደሩም ማንበብ ጀመረ። በዛን ጊዜ በዚህ ምክንያት ንባብም ተስፋፋ፣ ስነ ጽሁፉም ለመስፋፋት ቻለ። ከዛ በኋላ ትንሽ ቀዝቀዝ እያለ ሄደ። ደግነቱ ግን ሳንሱር የሚባለው ነገር ጠፋ። አሁን የኢትዮጵያ ደራሲያን እንደፈለጉ ነው የሚጽፉት። እስከማውቀው ድረስ ማንም ሳንሱር የሚያደርግባቸው የለም። እንደፈለጉ እየጻፉ ያሳትባሉ። የአሁኑ ትልቁ ችግር ይልቅ የወረቀት መወደድ እና የማሳተሙ እጅግ በጣም ስለናረ ትልቅ እንቅፋት ሳይሆንብን አይቀርም የሚል ግምት ነው ያለኝ። በአጼ ኃይለ ስላሴ ዘመን እኮ ያስታውሳለሁ፣ አስር ብር ይዤ ወጥቼ ሁለት ሶስት መጽሐፍ ገዝቼ ነበር የምመጣው። አሁን ያለውን ብታይ አንድ መጽሐፍ ከመቶ ብር በታች የሚሸጥ አታገኝም። ሁለት መቶ ሶስት መቶ አራት መቶ አምስት መቶ ከዛም በላይ ማውጣት ጀምረዋል። አሁን አንድ መጽሐፍ ይሄ ለስለ ጽሑፋችን እድገት እንቅፋት ሳይሆን አይቀርም ብዬ ነው የምገምተው። በተረፈ ግን ኦቨር ኦል ጠቅላላውን ስናይ ብዙ መጽሐፍት ተጽፏል። ብዙ ደራሲያንም ወጥቷል። እነ አቤ ጉበኛ ብዙ ቁጥር ታደርገዋል። እነ በዓሉ ግርማ፣ እነ ብርሃኑ ዘሪሁን። አሁን ደግሞ ወጣቶችም እኮ በደንብ እየጻፉ ነው ያሉት። አሁን ያልኩ ችግር እንቅፋት የሆንባቸው ይሆናል እንጂ ብዙ በርካታ ወጣት ደራሲያን ከፍተኛ ጥረት እያደረጉ ነው። ማየው ይህ ነው። እስካሁን ድረስ ያለው ባጭሩ። ከደራሲና ተርጓሚ ሳህለ ሥላሴ ብርሃነ ማርያም ጋር በሥነ ጽሑፍ ስራቸው ዙሪያ ያካሄድ ነው ቃለ ምልልስ በዚሁ አላከተመም። በቀጣዩና የመደምደሚያ ክፍላችን የአማርኛና የጉራግኛ ቋንቋ ጥራት ደረጃና አጠቃቀም፣ የሥነ ጽሑፍ ሕይወት ትውስታዎች፣ የደራሲው ሚዛን ደፊ ድርሰትና የትርጉም ስራዎችን አንስተው ያወጋሉ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራም ነበር።